ጥያቄ 21። ነቢዩ ሰለ ላሁ ለይህ ወሰለም ከመካ ውጪ ያሉ ሰዎችን እንዴት ነበር ዳዕዋ ሲያደርጉላቸው የነበረው? መልስ፦ ከመዲና የሆኑ አንሳሮች እሳቸው ዘንድ መጥተው በእሳቸው አምነው በዳዕዋውም እንደሚተባበሯቸው ቃል እስኪገቡላቸው ድረስ ሰዎች የሚሰባሰቡባቸው በዓላትና አጋጣሚዎችን ጠብቀው ሰዎች ፊት እየቀረቡ ዳዕዋ ያደርጉ ነበር። የጣኢፍ ሰዎችንም ዳዕዋ አድርገውላቸው ነበር።